ጥሩ መጽሐፎች መርጣለሁ። መምረጥ ስራው እኛን መጥቀም ይችላል። በስራው በጣም እንጠቀማለን። መጠቀም አቶ ከበደ ና አቶ ዮሐንስ የአመት ረፍታቸውን በቅርብ ቀኖች ውስጥ ስለሚያገኙ ተገናኝተው ምን እንደሚሰሩ መነጋገር ፈለጉ። አቶ ዮሐንስ በእረፍቴ ጊዜ ወደ አንድ የዋና ቦታ ሄጄ መዋኘት እፈልጋለሁ አለ። አቶ ከበደ ግን ወደ አንድ ተራራ ላይ ከልጆቹ ጋር መውጣትና የእረፍቱን ጊዜ እዚያ ማሳለፍ ፈለገ። ሁለቱም የእረፍታቸውን ጊዜ አብረው ለማሳለፍ የሚፈልጉት ነገር ተመሳሳይ ስላልሆነ ወደ የመረጡት ቦታ ሄዱ። ሁለቱም የእረፍታቸውን ጊዜ ጨርሰው ሲመለሱ ያዩትንና የሰሙትን ነገር በመነጋገር ሊጠቀሙ ይችሉ ይሆናል። ጥያቄዎች፦ አቶ ከበደና አቶ ዮሐንስ የእረፍታቸውን ጊዜ መቼ ያገኛሉ? የእረፍታቸውን ጊዜ ከማግኘታቸው በፊት ምን ማድረግ ፈለጉ? አቶ ዮሐንስ በረፍቱ ጊዜ የት መሄድ ፈለገ? አቶ ከበደ በረፍቱ ጊዜ የት መሄድ ፈለገ? ለምን ለረፍታቸው አብረው ወደ አንድ ቦታ አልሄዱም? የረፍቱን ጊዜ ከልጆቹ ጋር ማሳለፍ የፈለገ ማን ነው? ያዩትንና የሰሙትን ነገር ለመነጋገር ለምን ፈለጉ? አንተ የእረፍትህን ጊዜ ተራራ ላይ ያሳልፈሃል። የእናንተ የእረፍት ጊዜ መቼ ነው? በከተማ ውስጥ የዋና ቦታ አለ?